የአሜሪካ ድምፅ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ። ¶¶ ፍርድ ቤት በነቀሲስ በላይ መኮንን ላይ የክስ መመስረቻ የ15 ቀን ጊዜ ይሰጠ፣ ክስ መመስረት እንድችል 15 ቀን ይሰጠኝ የሚል ክርክር አንስቷል። ያም የሆነበት ምክንያት ደግሞ ከ10 ዓመት የሚያስቀጣ የወንጀል ድርጊት ስለሆነ በቂ ጊዜ ሊሰጠን ይገባል የሚል ክርክር አነሱ። በእኛ በኩል ደግሞ የሙስና ወንጀልን የሚሸፍን አይደለም። ሶስቱም ተጠርጣሪዎች ማለት ነው፣ የእኛ ደንበኛ በቦታው ላይ ተገኙ ነው የእኛም ክርክር ከተጠርጣሪ ጠበቆች አንዱ የሆኑትና የጠበቃና የሕግ አማካሪ ብርሃኑ በጋሻው ናቸው። ይህንና ሌሎችንም ዓለም አቀፍና የአገር ውስጥ ዘገባዎችን ይዘን መጥተናል። ሐሙስ ሚያዝያ 24 16 ዓ ም ክቡራትና ክቡራን ጤና ያስጥልኝ እንደምን አመሻችሁ። ሳስተናግዳችሁ የማመሻውን ጊዜ ወሌነኝ ለዓለም ዜናው አስማማው ነው በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የምትቆጣጠርልን ብርሃን ሀይሉ ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ስርጭታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን ወደ ዓለም ዜናው በድጋሚ እንደምናመሻችው አድማጮቻችንና ተመልካቾቻችን የሰዓቱን ዜናዎች የማሰማችሁ አስማማየ ነው ነኝ። በቅድሚያም አርዕስቶችን ስንመለከት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሰንበት ትምህርት ቤቶች ማደራጃ መምሪያ ማኅበረ ቅዱሳን ሰብሳቢና ዋና ጸሐፊ ዛሬ መታሰራቸው፣ በኬንያ ከባድ ዝናብ ባስከተለው ጎርፍ የሞቱ ሰዎች ቁጥር 188 ስለመድረሱና ኮሎምቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነቷን እንደምታቋርጥ ማሳወቋ የሰዓቱ አበይ ዜናዎች ናቸው። ወደ ዜናዎቹ ሳልፍ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ሰብሳቢ ሊቀትጓን ቀሲስ ዶክተር ሙልጌታ ስዩምና የማኅበረ ቅዱሳን ዋና ጸሐፊ መምህር ዋሲዩም በላይ ዛሬ ሚያዝያ 24 2016 ዓ ም ከመኖሪያ ቤታቸው በጸጥታ አካላት ተወስደው መታሰራቸውን ማህበሩና ቤተሰቦቻቸው ገለጹ። ማህበሩ በፌስቡክ ገጹ ላይ ባወጣው መረጃ ሁለቱ የማህበሩ መሪዎች ሜክሲኮ የሚገኘው ፌዴራል ፖሊስ የወንጀል ምርመራ ቢሮ እንደሚገኙና መኖሪያ ቤታቸው መፈተሹን ገልጿል። የሊቀ ትጉ አንቀሲ ዶክተር ሙልጌታ ስዩም ባለቤት ወይዘሮ አይን አለም እና ዋና ጸሐፊ መምር ዋሲዩም በላይ ባለቤት ወይዘሮ ዘውድነሽ አዱኛ አመራሮቹ በዛሬው ዕለት ከቤታቸው ተወስደው መታሰራቸውን ለአሜሪካ ድምፅ አረጋግጠዋል። ባለቤታቸው ዛሬ ጠዋት ከቤት ሲወሰዱ በቦታው እንዳልነበሩ የተናገሩት ወይዘሮ አይን አለም የባለቤታቸው መታሰርን ከልጆቻቸው መስማታቸውን ተናግረዋል። እስከ ምሽት ድረስም እርሳቸውም ሆኑ ሌላ የቤተሰብ አባል ዶክተር ሙልጌታን እንዳላዩቸውም ተናግረዋል። የመምህር ዋሲውን በላይ ባለቤት ወይዘሮ ዘውድነሽም ቢሆኑ ባለቤታቸው መታሰሩን ከማረጋገጥ ውጭ ተጨማሪ መረጃም አልሰጡንም። አድማጮች፣ በዚህ ዘገባ ላይ ተጨማሪ መረጃ ይዘን የምንመለስ ይሆናል። ኬንያ ውስጥ እንደ አውሮፓውያን አቆጣጠር ካለፈው መጋቢት ጀምሮ በደረሰው አውዳሚ የጎርፍ መጥለቅለቅ አደጋ የሞቱ ሰዎች ቁጥር 188 መድረሱን የሀገር አስተዳደር ሚኒስቴሩ ዛሬ አስታወቀም። እስካሁን ያልተገኙ በርካታ ሰዎች መኖራቸውንም ሚኒስቴሩ አክሎ አስታውቋል። በኬንያና በሌሎች የምስራቅ አፍሪካ ሀገሮች በተከታታይ የጣለው ከባድ ዝናብ የብዙ ሰዎች ሕይወት ከማጥፋቱም ሌላ ባስከትለው የከፍታ ቦታዎች መናድ ነዋሪዎችን ካለመጠጊያ አስቀርቷል። መንገዶችን፣ ድልድዮችና ሌላም የመሠረተ ልማት አውታሮችንም አውድሟል። የኬንያው የአገር አስተዳደር መግለጫ እንዳለው በጎርፉ አደጋው 105 ሰዎች የተጎዱ ሲሆን 90 ሰዎች የደረሱበት አልታወቀም። ትናንት ረቡዕም በዝነኛው የማሳይ ማሪያ ዱር አራዊት ፓርክ አካባቢ በጣለው ዝናብ ምክንያት አቅራቢያ ያለው ወንዝ ሞልቶ በመጥለቅለቁ 100 ጎብኚዎች ጨምሮ በርካታ ሰዎች መውጫ አጥተዋል። የእርዳታ ሠራተኞች በአየርና በየብስ ዘጠና ሰዎችን ለማውጣት እንደቻሉ የሚኒስቴሩ መግለጫ አመልክቷል። የኬንያ ፕሬዚዳንት ዊልያም ሩቶ የጦር ሰራዊቱ የጎርፍ አደጋ ላይ ባሉ አካባቢዎች የሚኖሩ ሰዎችን በሙሉ እንዲያወጣ ያሰማራሉ ያሉ ሲሆን ተቃዋሚ ፖለቲከኞችና ተሟጋች ቡድኖች በበኩላቸው የሩቶ መንግስት የጎርፍ አደጋ እንደሚከሰት ማስጠንቀቂያ ቢደርሰውም በአግባቡ አልተዘጋጀበትም በማለት ወንጅሏል። ሂውማን ራይትስ ዎች ዛሬ ባወጣው መግለጫ የኬንያ መንግስት በአየር ንብረት ለውጥ ሳቢያ ከሚደርሱ አደጋዎች ህዝቡን የመጠበቅ ኃላፊነት እንዳለበት አሳስቧል። ዩናይትድ ስቴትስና ብሪታንያ የኬንያ የጎርፍ ናቴን አስመልክተው ዜጎቻቸው ጥንቃቄ እንዲያደርጉ አሳስበዋል። በሎስ አንጀለስ የካሊፎርኒያ ዩኒቨርሲቲ ግቢ ፍልስጤማውያን በመደገፍ የተሰበሰቡትን ተቃዋሚ ሰልፈኞች ፖሊስ መበተን ጀመረ። ሎስ አንጀለስ ከተማ በሚገኘው የካሊፎርኒያ ዩኒቨርሲቲ ግቢ ድንኳን ተክለው የሰፈሩትን የፍልስጤማውያን ደጋፊ ተቃዋሚ ሰልፈኞችን ፖሊስ እየበተነ ነው። ፖሊሶቹ ተቃዋሚ ሰልፈኞች ስፍራው እንዲለቁ ትዕዛዝ ከሰጡ በኋላ ሰልፈኞቹ ያቆሟቸውን አጥሮች እያፈረሱ ብዙዎችን በቁጥጥር ስር አውሏቸዋል። የፖሊስ እርምጃ ለበርካታ ሰዓታት የቀጠለ ሲሆን መጀመሪያ ላይ የተቃዋሚዎቹ ድንኳኖች አቅራቢያ ከቆሙ በኋላ ለአጭር ጊዜ ገፍተው ገብተው ወዲያውን ሲያፈገፍጉ ተቃዋሚ ሰልፈኞቹ በሆታ አጅቧቸዋል። ከአንድ ሰዓት በኋላ የተላከው ብዛት ያለው የፖሊስ ኃይል የተቃዋሚዎችን አጥሮች እና ድንኳኖችን አፈራርሷል። የብረት ቆብና ፊት መሸፈኛ የለበሱትና ቆመጥ የያዙ ተቃዋሚዎችን እየገፈተሩ ማስወጣት ሲጀምሩ ዩኒቨርሲቲው እስራኤልን በሚደግፉ ድርጊት ከመሳተፍ እንዲርቅ በመጠየቅ የተሰበሰቡት ተቃዋሚ ሰልፈኞች ይህ ሰላማዊ ሰልፍ ነው በማለት መፈክር አሰምቷል። የካሊፎርኒያ ዩኒቨርሲቲው ተቃውሞ በአገሪቱ ዙሪያ ፍልስጤማውያንን በመደገፍ እየተካሄዱት ካሉ የተቃውሞ ሰልፎች አንዱ ሲሆን በብዙ መቶዎች የሚቆጠሩ ሰዎችም ታስረዋል። ሃምሻየር ግዛት ዳርትመዝ ኮሌጅ ደግሞ ትናንት ረቡዕ ማታ ፖሊሶች የተቃዋሚ ሰልፈኞች ድንኳኖችን ያነሱ ሲሆን የታሰሩ ሰዎችም አሉ። ቴክሳስ ዳላስ ከተማ በሚገኘው የቴክሳስ ዩኒቨርሲቲም ፖሊሶች ተመሳሳይ እርምጃ ወስደው በትንሹ 17 ሰዎች አስረዋል። በኒውዮርክ ፎርደም ዩኒቨርሲቲም ቢያንስ 15 ሰዎች ታስረዋል። በሚኒሶታ ዩኒቨርሲቲም የተቃውሞ ሰልፍ አስተባባሪዎች ትናንት ከዩኒቨርሲቲቱ ተጠባባቂ ፕሬዚዳንት ጋር መነጋገራቸውን ገልጸው ተቃውሟቸውን እንደሚቀጥሉ ተናግረዋል። በኒውዮርክ የኮሎምቢያ ዩኒቨርሲቲ አስተዳዳሪዎች እየተገባደደ ያለው የትምህርት ሴሚስተር በርቀት እንደሚካሄድም ትናንት አስታውቋል። ፖሊሶች ከትናንት በስቲያ ማክሰኞ በዚያ ድንኳን ተክለው የሰፈሩትን የተቃውሞ ሰልፈኞች የበተኑ ሲሆን ሶስት መቶ የሚሆን ሰዎችንም አስረዋል። ይህ በእንዲህ እንዳለ ትናንት ሮቡ በፍልስጤም ሀገረ መንግስት ጉዳይ በተካሄደ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ስብሰባ ላይ የእስራኤል አምባሳደር ባደረጉት ንግግር የተማሪዎችን ተቃውሞ አውግዘዋል። ሐማስ ትምህርት ቤቶች ውስጥ እንደሚደበቅ እናውቃለን። ያላወቅ ነው የሚደበቀው ጋዛ ውስጥ ባሉ ትምህርት ቤቶች ብቻ ሳይሆን ዩናይትድ ስቴትስ በሚገኙ ሃርቫርድና ኮሎምቢያ በመሳሰሉ ምርጥ ዩኒቨርሲቲዎች ጭምር መሆኑን ነው ብለዋል። የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር በበኩላቸው ለጋዜጠኞች በሰጡት ቃል ሕግ ባከበረና በሰላማዊ መንገድ እስከተካሄደ ድረስ ሰዎች ሰላማዊ የተቃውሞ ሰልፍ ማድረግ መብታቸው ነው ብለዋል። የባይደን አስተዳደር ምንም አይነት ጸረ ሴማዊ ንግግርና ጥላቻ እንደሚቃወም ቃል አቀባዩ አክለው ገልጸዋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ረቡ በኢየሩሳሌም ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ተወያይተዋል። ብሊንከን ጠቅላይ ሚኒስትሩን ያነጋግሯቸው እስራኤል በጋዛ በሐማስ ታጣቂዎች ላይ በምታካሄዱ በምታካሄደው ጦርነት የተኩስ አቁም ስምምነት ላይ እንዲደረስ ዝርዝር ጉዳዮችን ለመፍታት ጥረቱ በቀጠለበት በዚህ ወቅት ነው። የዩናይትድ ስቴትስ የውጭ ቃል አቀባይ ማቲዩ ሚለር ብሊንከን የተኩስ አቁም እንቅፋት እየሆነ ያለው ሐማስ ነው ሲሉ አጽንኦት ሰጥተው መናገራቸውን ጠቅሰዋል። ሰባት ወራት በተጠጋው ጦርነት ለበርካታ ሳምንታት የተኩስ አቁም ስምምነት እንዲደረግ የቀረበው እቅድ ሐማስ እስካሁን አልተቀበለም። ሐማስ የያዛቸውን ታጋጆች እንዲለቅና ባጸፋው እስራኤል ያሰረቻቸውን ፍልስጤማውያን እንድትፈታ የቀረበላቸውን የቀረበላቸውንም ሐሳብ የሐማስ ታጣቂዎች ተግባራዊ አላደረጉም። ብሊንከን ተኩስ አቁም ስምምነት ላይ ሊደረስ ባለመቻሉ ሐማስን ጥፋተኛ ቢያደርጉም ደቡባዊ ጋዛ ራፋ ከተማ ላይ በምድር ጦር ጥቃት ለመክፈት የእስራኤሉ መሪ ያላቸውን ፍላጎት በተመለከተም ዩናይትድ ስቴትስ መቃወሟን እንደምትቀጥል ያሳውቋቸው መሆኑን ማቲዩ ሚለር አክለው ገልጸዋል። እስራኤል ራፋ ላይ ጥቃት በማካሄድ የሐማስ ታጣቂዎችን ለመደምሰስ እንደምትፈልግ አመልክታለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሐማስ የቀረበለት የተኩስ አቋም ሐማስ የቀረበለትን የተኩስ አቁም ሐሳብ በመቀበል እቆረቆረለታለሁ ለሚለው የጋዛ ሕዝብ የተሻለ ሁኔታ እንዲመጣ ይፈልግ እንደሆነ ሊወስን ይገባል ብለዋል። ብሊንከን የእስራኤል ፕሬዚዳንት ዮሳክ ሄርዞግንም ያነጋገሩ ሲሆን፣ አሁንም ወደፊትም የዓለም አቀፍ ማህበረሰብ ቅድሚያ ትኩረት ታጋቾችን ማስለቀቅ መሆን አለበት ሲሉ ሄርዞግ ተናግረዋል። ብሊንከን ፕሬዚዳንቱ ካነጋገሩ በኋላ በጋዛ የተያዙ ታጋቾች እንዲለቀቁ በመጠየቅ በስፍራው የነበሩ ሰላማዊ ሰልፈኞችን አነጋግረዋል። በደቡብ አፍሪካ ዋና ከተማ ኬፕታውን በመቶዎች የተቆጠሩ ሰዎች ለፍልስጤማውያን ድጋፋቸውን በመግለጽ ሰልፍ አካሂደዋል። ትናንት የዋለው የሠራተኞች ቀን አጋጣሚ በመጠቀም የድጋፍ ሰልፉን ያካሄዱት ሰዎች ከፍልስጤማውያን ጋር የትግል አንድነታችን እንገልጻለን የሚሉ ሰሌዳዎችን አንግበዋል። የደቡብ አፍሪካ ፕሬዚዳንት ሴር ራማፎሳ በአትሎን ስቴዲየም በተካሄደው የሰራተኛ ማህበራት ኮንግረስ ትዕይንተ ህዝብ ላይም ንግግር አድርገዋል። ፍልስጤም ነጻ እንድትሆን ፍልስጤም ነፃ እንድትሆን የምንፈልገው ለህዝቡ ያለን ድጋፍ ጠንካራ በመሆኑ ነው ብለዋል። የደቡብ አፍሪካ መንግስት የእስራኤል ሐማስ ጦርነት ከመጀመሩ በፊትም የፍልስጤምን ሕዝብ በመደገፍና እስራኤልን በመተቸት ድምፁ ሲያሰማ ቆይቷል። እስራኤል በዌስት ባንክና በጋዛ በፍልስጤም ህዝብ ላይ የዘር መድሎ አስተዳደር ትከተላለች የሚለውን ደቡብ አፍሪካ ክስ ታስተባብላለች። ጋዛ ላይ የዘር ማጥፋት በመፈጸም ላይ ነች በሚል በዓለም አቀፍ ፍርድ ቤት ያቀረበችባትን ክስም አጥብቃ አስተባብላለች። በመጨረሻም የኮሎምቢያ ፕሬዚዳንት ጉስታቮ ፔትሮ መንግስታቸው ከእስራኤል ጋር ያለውን የዲፕሎማሲ ግንኙነት እንደሚያቋርጥ ትናንት ረቡዕ አስታወቁም። ጋዛ ውስጥ በሚካሄደው የእስራኤል አማስ ጦርነት ምክንያት ሀገራቸው ከዛሬ ሀሙስ ጀምራ ከእስራኤል ጋር ያላትን የዲፕሎማሲ ግንኙነት እንደምታቋርጥ መሆኑን ፕሬዚዳንቱ አስታውቋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ጋዛ ውስጥ ያለውን የከበደ ሰብአዊ ቀውስ ለማቃለል እስራኤል እርምጃ እንድትወስድ መጠየቃቸውም ይታወሳል። መመዘን የሚችል ተጨባጭ እርምጃ ስራ ላይ የማታወል ከሆነ ዩናይትድ ስቴትስ የቅርብ አጋሯ ለሆነችው የሚሰጠውን እርዳታ ላይ ቅድመ ሁኔታ ሊቀመጥ እንደሚችልም ፕሬዚዳንቱ አሳስበው ነበር። ዋሽንግተን እስራኤል በወሰደቻቸው እርምጃዎች ረክታ እንደሆን ለመግለጽ ያልፈለጉት ባለፉት ሁለት ተኩል ሳምንታት እስራኤል ባለፉት ሁለት ተኩል ሳምንታት ትልቅ እርምጃ ወስዳለች፣ ሁኖም አሁን መቀጠል ይኖርባታል ሲሉ ለጋዜጠኞች ተናግረዋል። አስማማው የነውን ለዓለም ዜናውን እናመሰግናለን። በመከታተል መከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችን ነው። ሳስተናግዳቸው የማመሻው እንግዶ ልነኝ። ስርጭቱን ከስቱዲዮ ምትቆጣጠርልን ብርሃን ሀይሉ ነች። የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደግፋና ሲሻ አሸናፊ ናቸው። የዌብና ማኅበራዊ ድረገጽ አሰናጃችን አበባየው ገባዮ ነች። የምሽቱ ዋና አዘጋጅ ደግሞ ጽዮን ግርማ ወደ ምሽቱ አብይ ርዕስ ዘገባችን ከማለፋችን በፊት ቆየት ብሎ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ። አፍሪካ ለጃዝ የሙዚቃ ሳይንስ እድገትም ያበረከተች ሀገር ነች። ለምሳሌ ኢትዮጵያን እንውሰድ። የደራሽ ብሔር የሚባሉ አሉ። ኢትዮጵያ ውስጥ የደራሽ ብሔሮች አሁን ከኢትዮጵያ ቅኝቶች ናቸው። በኢትዮጵያና በአሜሪካ የሁለትዮሽ ግንኙነት ጃዝ ሙዚቃ የነበረውን እና ያለውን ሚና በተመለከተ በአሜሪካ ኤምባሲ ከተሰናዳ ዝግጅት ላይ የተቀነጨበ ነው። በሁለተኛው አጋማሽ የባህልና ማኅበረሰብ መሰናዶ ላይ ሙሉን ታገኛላችሁ። አሁን ወደ ምሽቱ አብይ ርዕሳችን እናልፋለን። ፍርድ ቤት በነቀሲስ በላይ መኮንን ላይ የክስ መመስረቻ የ15 ቀን ጊዜ ሰጥ ይላል። የምሽቱ አብይ ርዕስ ዘገባችን አቃቤ ሕግ የፖሊስን የምርመራ መዝገብ ተመልክቶ ክስ ለመመስረት የጠየቀው የ15 ቀን ጊዜ ተፈቅዶለታል። ሊቀ አላፍ ቀሲስ በላይ መኮንንን ጨምሮ ሐሰተኛ ሰነድ በመጠቀም ከ6 ሚሊዮን ዶላር በላይ ለማውጣት ሙከራ በማድረግ የተጠረጠሩት ሦስት ግለሰቦች ዛሬ ሐሙስ ለሦስተኛ ጊዜ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ጊዜ ቀጠሮ ችሎት ቀርበው ክርክር ተደርገዋል። አቃቤ ህግ ሊቀ አእላፍ ቀሲስ በላይንና አብረዋቸው የሳሰሩ ሁለት ግለሰቦችን በከባድ የሙስና ወንጀል መጠርጠሩን ለችሎቱ ገልጿል። የተጠርጣሪዎቹ ጠበቆች በበኩላቸው የአቃቤ ህግ የተጨማሪ ጊዜ ሳያስፈልገው ክስ መስርቶ መቅረብ እንደነበረበት ገልጸው ደንበኞቻቸው በዋስ እንዲለቀቁ ጠይቀዋል። ኬኔዲ አባተ ከጠበቆች አንዱ የሆኑትን ጠበቃና የህግ አማካሪ ብርሃኑ በጋሻውን አስተያየት አካቶ ተከታዩን ዘገባ አዘጋጅተዋል። የዛሬው ችሎት የተቀጠረው በጠቅላይ ቤተ ክህነት ጽህፈት ቤት ምክትል ሥራ አስኪያጅ ሊቀ አእላፍ ቀሲስ በላይ መኮንን እንዲሁም ያሬድ ፍስሐና ዳባ ገናና በተባሉ ሹፌራቸውና አጃቢያቸው ላይ ፖሊስ ለሁለተኛ ጊዜ በፍርድ ቤቱ በተሰጡት ሰባት የምርመራ ቀናት ውስጥ ያከናወነውን ምርመራ ለመመልከት ነበር። መርማሪ ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ ሕግ መላኩን በዛሬው ችሎት ላይ ገልጿል። መዝገቡ የደረሰው በዛሬው ዕለት እንደሆነ የገለጸው አቃቤ ሕግም የክስ መመስረቻ የ15 ቀን ጊዜ እንዲሰጠው ጠይቆ ከተጠርጣሪ ጠበቆች ጋር ክርክር ተደርጓል። ከተጠርጣሪ ጠበቆች አንዱ ጠበቃና የህግ አማካሪ ብርሃኑ በጋሻው ስለ ችሎቱ ውሎ አስተያየታቸውን ሰጥተውናል። አቃቢ ሕግ ምንድነው ጠርጥር ያለው የሚለው የሙስና አዋጁን ጠቅሶ ን ክስ መመስረት እንድችል 15 ቀን ይሰጠኝ የሚል ክርክር አንስቷል ያም የሆነበት ምክንያት ደግሞ ከአስር ዓመት የሚያስቀጣ የወንጀል ድርጊት ስለሆነ በቂ ጊዜ ሊሰጠን ይገባል የሚል ክርክር አነሱ። በእኛ በኩል ደግሞ የሙስና ወንጀልን የሚሸፍን አይደለም። ሶስቱም ተጠርጣሪዎች ማለት ነው። የእኛ ደንበኛ በቦታው ላይ ተገኙ ነው፣ የኛም ክርክር። የተገኙበት ምክንያት ደግሞ ያንን አካውንት ትክክለኛ ነው ትክክለኛ አይደለም የሚለው ለማጣራት ነው። እሳቸው ያንን ሰነድ ሀሰተኛ ይዘው መጥተው ለመገልገል አይደለም። ሁለተኛና ሶስተኛ ተከሳሾች ደግሞ ሹፌርና አብሯቸው የነበሩ ናቸው። እነሱ ደግሞ ይሄ ድርጊት ተፈጸመ በተባለበት አፍሪካ ህብረት ውስጥ ግቢ ውስጥ የሚያልነበሩ ናቸው፣ ውጭ የነበሩ ናቸው። ስለዚህ የእነሱ የዋስትና መብት ተጠብቆላቸው ውጭ ሆነው መከራከር ይገባቸዋል። እሳቸውም ቢሆን ደግሞ በቦታው ላይ ይሄ ድርጊት መፈጸሙ ሲያውቁ ለፖሊስ የጠቆሙት እሳቸው ናቸው። በተጨማሪም ደግሞ ይሄ ከአፍሪካ ህብረት ውስጥ ከሚገኘው ኢትዮጵያ ንግድ ባንክ ሊወጣ ነበረ ተብሎ የታሰበ ዶላርን እሳቸው አልጻፉም፣ ፈርመው አላዘጋጁም። በሳቸው ስም የተጻፈም አይደለም። ስለዚህ የተጠቀሰው አዋጁም አይሸፍንም ክስ መመስረቻን ጊዜ ሊሰጥ አይገባም ብለን ሙግት አደረግን። ችሎት የቀረቡ ስድስት የተጠርጣሪ ጠበቆች ባነሱት ክርክር ደንበኞቻችን ወንጀለኛ መሆናቸው ገና ባልተረጋገጠበት ሁኔታ ዋስትና ሊከለከሉ አይገባም በማለት ተከራክረዋል። አቃቤ ሕግ በምርመ በሚሰራ ወቅት ተሳትፎ እንዳለው ጠቅሰው የሚያውቀውን መዝገብ ተመልክቶ ክስ ለመመስረት ተጨማሪ የ15 ቀን ጊዜ አያስፈልገውም፣ ክሱን አዘጋጅቶ መቅረብ ነበረበት ብለዋል። አቃቢ ህግ በምላሹ ባቀረበው መከራከሪያ ደግሞ መስሪያ ቤቱ በምርመራ ወቅት ለፖሊስ ድጋፍ ከማድረግ ያለፈ ተሳትፎ እንደሌለው በመጥቀስ በመሸኛ ዛሬ ደረሰኝ ያለውን የምርመራ መዝገብ ተመልክቶ ክስ የሚመሰርትበት ጊዜ እንደሚያስፈልገው አመልክቷል። ጠበቆች ባነሱት ሌላ መከራከሪያ ሀሰተኛ በተባለው ሰነድ ላይ የሶስቱም ተጠርጣሪዎች ስም እንዳልተጠቀሰ ገልጸው ይህም በወንጀል የማያስጠረጥራቸው ነው ሲሉ ተከራክረዋል። ዲቃላፍ ቀሲስ በላይ የሃይማኖት አባት መሆናቸውን የልማት ስራ አስተባባሪና ቋሚ አድራሻ ያላቸው ወደፊት ከተፈለጉ በማንኛውም ሰዓት ሊቀርቡ የሚችሉ መሆናቸውን በመጥቀስ ሁለተኛና ሶስተኛ ተጠርጣሪዎች ደግሞ በጉዳዩ ላይ ምንም ተሳትፎ የሌላቸው ናቸው በማለት ዋስትና እንዲፈቀድላቸው ጠይቀዋል። አቃቤ ሕግ በበኩሉ ከአስር ዓመት በላይ ሊያስቀጣ በሚችል ከባድ የሙስና ወንጀል መጠ ter ዋስትና የሚያስከለክል መሆኑ ሕጋዊና ሥነ ሥርዓታዊ ነው ሲል ተከራክሯል። የግራ ቀኝ ክርክሩን ያደመጡት የጊዜ ቀጠሮ ችሎቱ ዳኛ አቃቢ ሕግ የጠየቀውን 15 ቀን የክስ መመስረቻ ጊዜ ፈቅደው ችሎት መልስ ሆኗል። የአፍሪካ ሕብረት ጉዳዩን በማስመልከት ከትናንት በስቲያ ማክሰኞ ባወጣው መግለጫ በኢትዮጵያ ንግድ ባንክ ካለው የህብረቱ ሂሳብ 6 ሚሊዮን 50 ሺህ ዶላር ለማጭበርበር የተደረገ ሙከራ መክሸፉን አስታውቋል። የአፍሪካ ሕብረት ተቀጣሪ ያልሆነ ግለሰብ ለግንባታ ና ለውሃ ቁፋሮ ስራዎች በሚል የተጭበረበረ የክፍያ ትእዛዝ ገንዘቡን ከህብረቱ የኢትዮጵያ ንግድ ባንክ ሂሳብ ለማውጣት ሞክሯል ሲል አመልክቷል። የኢትዮጵያ ንግድ ባንክ ሰራተኞችና የህብረቱ የፋይናንስ ዲፓርትመንት የማጭበርበር ሙከራውን በተሳካ ሁኔታ በማክሸፍ ሊደርስ የሚችለውን ኪሳራ በማስወገድ ወስደዋል ያለውን ፈጣን እርምጃ እንደሚያደንቅም ገልጿል። ድርጊቱ የተፈጸመው ሚያዝያ ሰባት ቀን በኢትዮጵያ መዲና አዲስ አበባ በሚገኘው የአፍሪካ ህብረት ዋና መስሪያ ቤት ቅጥር ግቢ የኢትዮጵያ ንግድ ባንክ ቅርንጫፍ መሆኑን ህብረቱ ገልጾ የኢትዮጵያ የጸጥታ አካላት ተጠርጣሪዎችን ለይተው ጉዳዩ በህግ ሂደት ላይ እንደሚገኝ አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከወር በፊት ከታገቱት 12 ሕፃናት ስምንቱ መለቀቃቸውን የጋምቤላ ክልል ማስታወቁ የመጀመሪያው የትንታኔ መጽሔት ዝግጅታችን ነው። በጋምቤላ ክልል ጆር ወረዳ ከአንድ ወር በፊት በታጣቂዎች በተፈጸመ በተባለ ጥቃት 51 ሰዎች መገደላቸውንና 12 ሕፃናት ታግተው መወሰዳቸውን የገለጸው የወረዳው አስተዳደር ከታገቱት ሕፃናት እስከ አሁን ስምንቱ መለቀቃቸውን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በጥቃቱ የሰዎች ሕይወት ማለፉንና የንብረት ጉዳት ማጋጠሙን የሚያሳዩ መረጃዎች እንደደረሰው፣ ጉዳዩን ማጣራትም እንደጀመረ ገልጿል። ከግጭቱ ጋር በተያያዘ የተፈናቀሉ 6100 ሰዎች በቂ እርዳታ እየደረሳቸው እንዳልሆነ የጆር ወረዳ አስተዳዳሪ አቶ ኡመድ ኦ ባንክ ለአሜሪካ ድምፅ ተናግረዋል። በአካባቢው ያለው የትራንስፖርት ችግር በሰብአዊ እርዳታ ስርጭት ላይ እንቅፋት መፍጠሩን አስተዳዳሪው ተናግረዋል። የክልሉ አደጋ ስጋት ስራ አመራር ቢሮ በበኩሉ እስከ አሁን ድረስ ለተፈናቃዮች የምግብ እርዳታ እየቀረበ መሆኑን ገልጾ ምግብ ነክ ያልሆኑ ድጋፎች ደግሞ በሚቀጥለው ሳምንት እንደሚደርሳቸው ጠቁሟል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል። ባለፈው መጋቢት 26 ቀን 2016 ዓ.ም በጋምቤላ ክልል በጆሮ ወረዳ ታጣቂዎች ባደረሱት ጥቃት 736 ቤቶች መቃጠላቸውንና 6100 ሰዎች መፈናቀላቸውን የክልሉ ባለሥልጣናት አስታውቀዋል። የጆሮ ወረዳ አስተዳዳሪ አቶ ኡመድ ኡባንግ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በጥቃቱ ታግተው የተወሰዱ ሕፃናትም እንደነበሩ አስታውሰው እስካሁን በተደረገ ጥረት የተወሰኑትን ማስመለስ መቻሉን ተናግረዋል። ህጻናት ምን ያህል ነበር የታገቱት? አስራ ሁለት ነበረ። አሁን በእጃችን ስምንት ደርሷል። አራት ጠራ። ከአስራ ሁለቱ ስምንቱ ተመልሰዋል። የጋምቤላ ክልል አደጋ ስጋት ስራ አመራር ቢሮ ኃላፊ አቶ ጋድቤል ሙን ደግሞ በጥቃቱ የሰዎች ሕይወት ማለፉን አውስተዋል። ይቆጥሉ አሉ ይሞቱ አለሁ ወደ ብዙ ሰው ነው ወደ ሀምሳ አንድ ሰው ሕይወቱ አልተዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የጋምቤላ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አቤል አዳነ በበኩላቸው ኮሚሽኑ በዚህ በተባለው ጆር ወረዳ ላይ በደረሰ ጥቃት ሰዎች መሞታቸውን ከዛም የለለ ሌሎች ጉዳቶች መድረፋቸውን መረጃዎች ከደረስን በኋላ በስፍራው በመገኘት የመረጃ እና ማስረጃ ማሰባሰብ ስራዎችን እያከናወንን ነው በአሁኑ ሰዓት የምንገኘው። በቅርብ ጊዜ ውስጥ ይህ ስራ ከተጠናቀቀ በኋላ የደረስንበትን የመጨረሻ ውጤት ያገኘናቸውን ግኝቶች ይፋ እናደርጋለን ማለት ነው። ከተባለው የታጣቂዎች ጥቃት ጋር በተያያዘ የተፈናቀሉት ስድስት ሺህ አንድ መቶ ሰዎች በቂ እርዳታ እያገኙ እንዳልሆነ በአኛዋ ዞን የጆሮ ወረዳ አስተዳዳሪው አቶ ኡመድ ኡባንግ ይናገራሉ። አሁን በቂ አይደለም። በቆሎ ዱቄት በፊት መጥቷል። አሁን በቆሎ ተከፋፍሎላቸዋል። ዱቄት የለም። ስ የረሲና ማንኪያ አሁን እየደረሰላቸው አይደለም። አሁን ተቸገረ ናል በጃፍ በጣም ያንሳል አጠባ መከላከል አሁን ያደረገ ያለ እንቅስቃሴ ታሆነናሳ። የሚመጣውን እርዳታ ለተረጂዎች ለማድረስም የትራንስፖርት ችግር መኖሩን ያመለክታሉ። ትራንስፖርት ችግር አለ፣ ነዳጅም ችግር አለ። ምክንያቱም አሁን እኛን የምንጠቀሙ በተዋ ሞተር ጀልባ ነው በሞተር ጀልባ ነው። ስለዚህ የነዳጅ እጥረትም አለ። አንድ መኪና ውስጥ ቀርቷል። አሁን ለወደር እየፈለግ ነው እንድናወጣ። የጋምቤላ ክልል የአደጋ ስጋት ስራ አመራር ቢሮ ኃላፊው አቶ ጋድቤል ሙን በበኩላቸው ለተፈናቃዮቹ በሁለት ሚሊዮን ብር ወጪ የምግብና ሌሎች ድጋፎች እንደቀረቡላቸው አስታውቀዋል። መጀመሪያ ክልሉ መንግስት የተወሰነ ለጅር ሁለት ሚሊዮን ተመደበ። በፊናል ደረጃ ስምንት መቶ ስልሳ ኩንታል በቆሎ ነው ድጋፍ የሰጠው እና አንድ መቶ አያ शरा सो आयासर कुंताल मित्र के እና ሌሎቹ በአይነቱ ድጋፍ ተደረግላቸዋል። በየብስ ትራንስፖርት ተደራሽ ላልሆኑ ተረጂዎች እርዳታውን በሞተር ጀልባ ለማድረስ የነዳጅ እጥረት መኖሩን የገለጹት አቶ ጋድቤል የዚህ ምክንያቱ በክልሉም ተመሳሳይ ችግር በመኖሩ እንደሆነ አስረድተዋል። ምግብ ነክ ያልሆኑ ሌሎች ቁሳቁሶች ግን በሚቀጥለው ሳምንት እንደሚደርሳቸው ጠቁመዋል። ለጋምቤላ ክልል ተፈናቃዮች በቂ እርዳታ አለመድረሱን የተናገሩት አቶ ጋድቤል ሙን በተለይ መጪው ጊዜ የክረምቱ ወቅት መሆኑን ጠቅሰው ተፈናቃዮቹ መንግስታዊና መንግስታዊ ካልሆኑ ድርጅቶች የበለጠ እገዛ እንደሚሹ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህንን እናመሰግናለን። በቀጣዩ ዘገባ ደግሞ ወደ አማራ ክልል እንዘልቃለን። የጎንጂ ቆለላ ወረዳ መምህራን ላለፉት ሁለት ወራት ደሞዝ እንዳልተከፈላቸው ገለጹ ይላል ዘገባው። በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ላለፉት ሁለት ወራት ደሞዝ እንዳልተከፈላቸው የገለጹ ከአንድ ሺ በላይ የሚሆኑ መምህራን ችግር ውስጥ መውደቃቸውን ተናግረዋል። በወረዳው በሚገኙ 52 የአንደኛና ሁለተኛ ደረጃ ትምህርት ቤቶች የሚያስተምሩት መምህራኑ ኑሯቸውን የሚገፉት በወራዊ ደሞዛቸው ብቻ በመሆኑ ዩኒቨርሲቲ ለሚማሩ ልጆቻቸው የሚላክ ገንዘብ ጨምሮ ቤተሰቦቻቸውን ለመደገፍ እንደተሳናቸው ገልጸዋል። በተለይ ለመጪው ዓመት በዓል አስቤዛዎችን ለመግዛት እንደማይችሉ ለአሜሪካ ድምፅ ተናግረዋል። ችግሩ መኖሩን ያመኑት የቆንጂ ቆለላ ወረዳ ዋና አስተዳዳሪ አቶ ጌታቸው ደገፋው በአካባቢው ባለው የጸጥታ ችግር ምክንያት የሂሳብ ሰራተኞች ቢሮ ገብተው ለመስራት ፈቃደኛ ባለመሆናቸው የተፈጠረ መሆኑን አስረድተዋል። በአሁኑ ወቅት ከመምህራን ማኅበር ጋር በመነጋገር አዲስ ሠራተኞች ተመድበው ችግሩን ለመቅረፍ ጥረት እየተደረገ እንደሚገኝም አመልክተዋል። አስቴር ምስጋናው ዝርዝሩን ይዛለች። በአማራ ክልል ሰሜን ጎጃም ዞን ጎንጅ ቆለላ ወረዳ በደህንነት ስጋት ስማቸው በይፋ እንዳይጠቀስ የጠየቁ የጎንጅ ቆለላ አንደኛ ደረጃ ትምህርት ቤት መምህር ካለፈው ወር ጀምሮ የደሞዝ ክፍያ በመቋረጡ ችግር ላይ መውደቃቸውን ነግረውናል። እንኳን አሁን ለአንድ እያው ተቋርጦ ቀደምም እንኳን የሚመጣው ደሞዝ ይሄን ያህል እዚህ ገባ ያው በአቅም ልክ ስለሚኖር ነው እንጂ እዚህ ገባ የሚባል ኑሮ አይደለም እየተኖረ የነበር የባሱ ሉ አሁን ከዚህ ሁለት ወር መቅረቱ ግን ልጆች አሉን፣ ሌላ ቤተሰብ አለን የምናግዛቸው። ከዚህ ጋር ተያይዞ በጣም በጣም ተቸግረናል። አሁን ካለው ወቅት ጋር ተያይዞ በዚያው ወረዳ ገረገራ ሁለተኛ ደረጃ ትምህርት ቤት መምህር የሆኑትና ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁ መምህር ባለፉት ሁለት ወራት ደሞዝ ባለመከፈሉ መጪውን የፋሲካ በዓል ያለ ጾም መፍቻ እንደሚያልፉት ተናግረዋል። አስተማሪው ሌላ የስራ ዕድል የለውም። ይችን የወር ደሞዙን አምኖ ነው እየሰራ ያለ ጀምሮ ማለት ይቺ ደሞዟ ናት። ሌላ ያለው የደረሰብን ችግር ምንድን ነው? ጤፍ የለም፣ ሳሙና የለም፣ ዘይት የለም፣ ስኳር የለም። አስፈላጊ ነገር በሙሉ ቆሟል። አሁን የሚበላ ነገር ሳይኖር አመት በዓል አይታሰብም። በትንሹ ከዶሮ እስከ በግ ነው፣ ከፍ ሲል በሬ ነው። እኛ ግን አሁን የእንቁላል መግዣ የለም። በአማራ ክልል የቀጠለው ግጭት በክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ችግር መፍጠሩን የተለያዩ የሰብአዊ መብቶች ተሟጋች ድርጅቶች ሲያሳውቁ ቆይተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ጥቅምት መጨረሻ ባወጣው ሪፖርቱ በአማራ ክልል አንዳንድ አካባቢዎች በጸጥታ መደፍረስ ሳቢያ የተለያዩ ወረዳዎችን የሚያገናኙ የየብስ መጓጓዣዎች በመቋረጣቸው በቁጥር ውስን በመሆናቸው የተነሳ በንግድና በ ማህበራዊ እንቅስቃሴ ላይ ተጽዕኖ መፍጠሩን ማመልከቱ ይታወሳል። ችግሩ መኖሩን ያመኑት በሰሜን ጎጃም ዞን የጎንጂ ቆለላ ወረዳ አስተዳዳሪ አቶ ጌታቸው ደገፋው በጸጥታ ችግር ምክንያት የሂሳብ ባለሙያዎች ቢሮ ገብቶ ለመስራት ፈቃደኛ ባለመሆናቸው መፈጠሩን አስረድተዋል። ምንድነው? ራሱ የቻለ ከሮ ተሰርቶ ወደኛም ጭምር መምጣት ስላለበት ይህን ሊያደርግ የሚ ተቋሙ ላይ ሰው ሙሉ በሙሉ ተቋሙ ላይ ያሉ ሰዎች አሉ መርሱ የሚባለው እነሱ የሚመራቸው ውስጥ ያሉ ሰዎች አሁን ቅሬታውን እየተቀበለ ችግሩ እንዲፈታ እያደረገ ያለ ይመስላል አጠቃላይ እያሉ ነገሮች እኛ ጋር ኮንታክት የሚያደርጉ የመምህራን ማህበር አመራሮች ናቸው። ተወክሎ እንኳ ይህንን ነገር ደሞዝ ብቻ ለማስከፈል ፍርሃት አለ። እዚህ ጫካ ካለው ቡድን እንዲመቱና ሊገዙና ሊያፍኑና ሌሌት ሀሳብ ጭምር ስላለ ለምን ቴሮር ሰራ ብሎም ጭምር መታሉ የሚል ሀሳብ ጭምር ያላቸው ብዙዎች ስለሆኑ ለዚያ ነው ደሞዛቸው የዘገየባቸው ማለት ነው። ራሱን የቻለ ጊዜያዊ መፍትሄ አሁን እየሰጠን ነው። ከወቅቱ የጸጥታ ችግር አኳያ ስማቸውን በይፋ እንዳንጠቅስ የጠየቁን የጎንጂ ቆለላ አንደኛ ደረጃ ትምህርት ቤት መምህርና የወረዳው የመምህራን ማህበር አባል መሆናቸውን የገለጹልን አስተያየት ሰጪ በወረዳው ከአንድ ሺህ በላይ መምህራን በከፋ ችግር ውስጥ እንደሚገኙ አመልክተዋል። ከአንደኛ እስከ ሁለተኛ ደረጃ ሃምሳ ሁለት ትምህርት ቤት ነው ያለ። መምህራን ብዛት አንድ ሺህ አንድ መቶ ሰማኒያ ሁለት መምህር ነው ያለ። ይሄ በሙሉ አልተከፈለውም። ባላወቅ ነው ነገር። የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ጽፈት ቤት በምህፃሩ ዩኤን ኦቻ ባለፈው ሳምንት አርፍ ባወጣው ሪፖርት እንዳስታወቀው በአማራ ክልል በቀጠለው ግጭት በምስራቅና በምዕራብ ጎጃም እንዲሁም በደቡብ ጎንደር ዞኖች ከሚገኙ ትምህርት ቤቶች 89 በመቶ የሚሆኑት ተዘግተው ይገኛሉ። በአማራ ክልል በትምህርት ገበታ ላይ መገኘት ከሚገባቸው ተማሪዎች 35 በመቶ የሚሆኑት ከትምህርት ገበታ ውጭ መሆናል ቸውንም የኦቻ ሪፖርት ጠቁሟል። ለአሜሪካ ድምጽ አስቴር ምስጋናው። አስቴር ምስጋናውን እናመሰግናለን። በዚያው በአማራ ክልል ልንቆይና የአማራ ብሔራዊ ንቅናቄ አብን ፓርቲ አባል አቶ ጣይር መሐመድ ከአማራ ክልል ባህልና ቱሪዝም ቢሮ ኃላፊነታቸው ተነስተው በሌላ የአብን አባል መተካታቸውን ክልሉ አስታወቀ። አቶ ጣይር ሥራቸውን በገዛ ፍቃዳቸው መልቀቃቸውን ቢያረጋግጡም ክልሉ ግን ሥራ ላይ ባለመገኘትና በሀብት ብክነት ወቅሶ እንዳነሳቸው ገልጿል። አቶ ጣይር በክልሉ ባሰማው ክስና ወቀሳ ላይ ምላሽ እንዲሰጡን ደጋግመን ብንሞክርም ሊሳካልን አልቻለም። አስማማው ያየነው ሪፖርቱን ይዘዋል። የኢትዮጵያ መንግስትነት ስልጣኑን የያዘው ገዢ ፓርቲ ብልጽግና ስልጣን ማጋራት በሚል ለጥቂት የሌሎች ፓርቲ አባላት የመንግስት ኃላፊነት ቦታዎችን ለተፎካካሪ ፓርቲ አባላት በሰጠበት ወቅት ከአማራ ብሔራዊ ንቅናቄ አብን አባል የተመረጡትና ለአማራ ክልል ባልና ቱሪዝም ቢሮ ኃላፊነት የተሾሙት አቶ ጣይር ማእመድ ነበሩ። አቶ ጣይር ሰሞኑን ከስልጣናቸው ተነስተው በአቶ መልካሙ ጸጋይ መተካታቸውን የአገር ውስጥና የውጭ መገናኛ ብዙሃን ዘግበዋል። ከሁለት ቀናት በፊት ዜናው እንደተሰማ ስልክ የደወንላቸው አቶ ጣሄር ከሥልጣናቸው በገዛ ፈቃዳቸው መልቀቃቸውን ጠቁመው ለተጨማሪ ቃለምልልስ ለትላንት ቀጠሮ ሰጥተውን የነበረ ሲሆን ደጋግመን ብንደውላቸውም ስልካቸውን ስላላነሱ ልናገኛቸው አልቻልንም። አቶ ጣሄር ይህን ሹመት ያገኙት ከሁለት ዓመት ከሰባት ወራት በፊት ሲሆን የአሜሪካ ድምፅ የተመለከተውና በክልሉ ፕሬዝዳንት አቶ አረጋ ከፍያለው የተጻፈው የስንብት ደብዳቤ አቶ ጣሄር ከሚያዝያ 11 2016 ዓ ም ጀምሮ ከሥልጣናቸው መነሳታቸውን ይገልጻል። የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ አየላና ውጤ አቶ ጣይር በግል ምክንያት ከስድስት ወር በፊት መልቀቂያ አስገብተው መልቀቃቸውን ለብዙሀን መገናኛዎች መናገራቸውን ገልጸው አስተያየቱን ተቃውመዋል። እንግዲህ ክልል መንግስት ያነሳበት ምክንያት በዝርዝር ያነሳው አካል ቢናገር ጥሩ ነበረ። በግል ጉዳያቸው አመልክተው እንደለቀቁ ከወራቶች በፊት እንዳመለክቱ የተደረገ ነው። እየተዘገበ ያለው ነገር አይደለም። ፈርዛ መመራር ተነስታ አዲስ ሰው ተሾመ ዜና በቂ ነበረ። የተነሱበት ምክንያት ዝርዝር ነገር መግባት ውስጥ ባይገባ ጥሩ ነበረ። ከተገባ አይቀር ግን፣ ከጠየቃችሁኝ፣ ትክክለኛው ምክንያት እኔ ወደዚህ ተቋም ከመጣሁ አንድ አመት ሆኖኛል። እሳቸው ከኔ አንድ አመት ከስድስት ወር ቀድሞ ነው ቢሮ ኃላፊ የሆኑት። በዚህ አንድ አመት ውስጥ በርካታ ችግሮች ነበሩ። ካለፈው አመት መጨረሻ ጀምሮ ስንገመግብን የቆየ ነው። እንደ ተቋም በአንድ በኩል ተቋሙን ቢሮ ላይ ሆኖ የሚመራው ቢሮ አላሽ አልነበረውም። እዚህ አይኖሩም አይመጡ ወደ ባህርዳር ለወራት ያክል ቢሮ ላይ የሉም። ሁለተኛ በይመጡ ጊዜ የሚፈጸሙ ድርጊቶች ደግሞ ትንሽ ተቋሙን አብትና መምረት ምክንያት ከሚዳረጉ ድርጊቶች ስለነበሩ ከበጀት አጠቃቀምና ተቋሙን ውጤታማ ሆኖ በመምራት ረገድ በእነዚህ ሁለት ቶርቶች የሚያጠነጥኑ በውስጡ ብዙ መገለጫ ያላቸው ነገሮችን አንስተን እሳቸውን ገምግመናል። እንደሚስተካከሉ ቃል ገብተው ነው አዲሱን በጀት የተጀመረ ነው። ነገር ግን ከዛ በኋላ ባሉ ይህ ችግር እየተባባሰ ነው ሄደው። ይህ በመሆኑ ምክንያት ክልሉ መንግስትም በተለያየ መልኩ አሳውቀናል። መጨረሻም ዛሬው በቶር በተካሄደ የክልል ምክር ቤት ጉባኤ ከጉባኤ በፊት የቋሚ ኮሚቴዎች ተቋማት የሚከታተሉ ቋሚ ኮሚቴዎች ባሉበት በዝርዝር ግምገማ አንስተናል። እና ቋሚ ኮሚቴ በማገነበት ለክልሉ መንግስት አሳውቋል። ከዛ በኋላ የክልሉ መንግስትም ተወያይቶ ከኃላፊነት እንዳነሳቸው የሚያመረዛው ከሰማን ቆይተናል። አቶ አየለ ቢሮ የአመራር ችግርና የበጀት አጠቃቀም ጉድለት እንዳጋጠመው በመግለጽ የክልሉ መንግስት አልቃገብነት በደብዳቤ መጠየቃቸውን ገልጸዋል። ለምሳሌ የባለፈው አመት የሁለት ሺ አስራ አምስት በጀት የተቋሙ በጀት በአራት ወር ውስጥ ነው ያለቀው። ከዛ በኋላ ለስምንት ወር ተቋሙ በጀት ሚጣር የለው ስምንት ወር ሙሉ መደበኛ ስራው እንኳን ያልሰራ ተቋም የነበረ ሁለት ሺ አስራ አምስት ይህን እንደ ጉድለት እንደምናምን ሰ ባለፈው አመት ስንገነግም ምሳሌ ነሳ። አዲስ ስም ለቀጣይ በጀት አመት እንዳይደገም ነበር። የበጀት አመራዊ ጉድለቶች አሉ። ሌሎች ዝርዝር ጉዳዮችን አዲስ ነው ያላቅም መለከተው አካል የሚያጣራ ሆኖ ግን፣ በእንደዚህ አይነት መንገድ በጀት አይመራም። የተቋም በጀት ያለው ስናት አመቱ ሙሉ ተቃቁ ተይመራል እንጂ አራት ወር ጨረሶት ተቋምን ያክል ስምንት ወር መዝጋት ተገቢ አይደለም። በሚቀጥለው በጀት አመት መታረም አለበት። ሁለተኛ የጎደለውን በጀት እንኳን በጋራ እንኳን ክልል መንግስት ጠይቆ ስራ እንዳይሰራ እዚህ ተቀምጠው እየመሩ አይደለም። ለሶስት ወር ለአራት ወር ምንም አይነት ኮሚኒኬሽን የሌላቸው ቢሮ አይመጡም። ከስድስት ወር በላይ በአይን እንኳን ተያይተን አናውቅም። የአንዱ ቢሮ ቢሮ ላሽ መንግስት ይባላሽ መንግስት መጥተውም አያውቁም። ሰው በግምገማ እንደተነሱ ነው ማቀው እሱም ብቻ ሳይሆን እግሩ ዘማ ከመነሳት እንዳለፈ መጣራት የሚገባቸው መመራ የሚያስፈልጋቸው ኦዲቲንግ የሚያስፈልጋቸው ጉዳዮችን ጠቅሰን ለክልሉ መንግስቱ ደብዳቤ ጽፈናል። በእኔ ፊርማ አቶ ጣሄር መሐመድ በቀረቡባቸው ክስና ወንጀላዎች ዙሪያ ምላሽ እንዲሰጡን ለማድረግ በእጅ ስልካቸው ላይ በመደወልና በጽሁፍ መልእክት በመላክ ይህ ዘገባ አየር ላይ እስከዋለበት ድረስ የተለያየ ሙከራ ብናደርግም ሊሳካልን አልቻለም። በሌላ በኩል አቶ ጣሄር አቶ መልካሙ ጸጋዬ የተተኩበትን ዜና በፌስቡክ ገጻቸው ላይ በማጋራት ለአዲሱ ተሿሚ መልካም ምኞታቸውን አስፍረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ወደ ውጭ ዘገባዎች ስናልፍ ዛምቢያ የሙስና ሁኔታዋን እንዳሻሻለች የሚገልጽ ሪፖርት እናገኛለን። ዛምቢያ የአገሮችን የሙስና ደረጃ በሚመድበው ሰንጠረዥ ደረጃዋን ከአስር ዓመታት በኋላ ለመጀመሪያ ጊዜ ማሻሻሏን ትራንስፓረንሲ ኢንተርናሽናል የዛምቢያ አጥኚ ክፍል አስታወቀ። የአገሪቱ ባለሥልጣናት የህግ የበላይነትና ፍትሐዊነትን በማጠናከር ጸረ ሙስና ትግሉን በቁርጠኝነት ማካሄዳችን ፍሬ ማሳየት ጀምረዋል ይላሉ። ካቲ ሾርት ከዛምቢያ ዋና ከተማ ከሉሳካ ያስተላልፈችውን ሪፖርት ቆንጅታየት አቀርበዋለች። የትራንስፓረንሲ ኢንተርናሽናል የዛምቢያ ቢሮ ዋና ስራ አስኪያጅ ሞሪስ ኒያምቤ ለቪኦኤ በሰጡት ቃለ መጠይቅ የሙስና ይዞታ መለኪያ ሰንጠረዡ በዓለም አቀፍ ደረጃ የሚከናወን ወሳኝ ምርምርን የሚመረኮዝ መሆኑን ጠቅሰው በአሁኑ ጊዜ በሀገሮች መንግስታዊ ዘርፍ ውስጥ ያለውን የሙስና ይዞታ ለመመዘን ከየትኛው የሚበልጥ በስፋት በስራ ላይ እንደሚውል አስረድተዋል። ዛምቢያ በሰንጠረዡ ላይ ደረጃዋን በአራት ነጥብ አሻሽላለች። ሰንጠረዡ ላይ ያለው ደረጃ እንግዲህ ከዜሮ እስከ አንድ መቶ ነው። ዜሮ ከተሰጠህ የሙስና ደረጃህ በጣም መጥፎ ደረጃ ላይ ነው ማለት ነው። አንድ መቶ ከተሰጠህ ደግሞ እንደ ሀገር ከሙስና በጣም የጸዳ ነህ። ባለፉት አስርተ አመታት ዛምቢያ በመጀመሪያ የነበራት ደረጃ እየወረደ ነበር። ከዚያ በኋላ ደግሞ በተለይ በተከታታይ ለሶስት አመታት 33 ከመቶ ተሰጠን። አሁን ደግሞ አሻሽለን 37 ከመቶ አገኘን። ትራንስፓረንሲ ኢንተርናሽናል እንደሚለው በእንግሊዝኛ ኮረፕሽን ፐርሰፕሽን ኢንዴክስ በምህጻር ሲፒአይ የተባለው የሀገሮች ሙስና ሰንጠረዥ የሀገሮችን የመንግስታዊ ዘርፎች የሙስና አድራጎት በሚመለከት በኤክስፐርቶች የሚሰጡ ግምገማዎችንና የሕዝብ አስተያየትን ተመርኩዞ ደረጃ የሚሰጥ ሰንጠረዥ ነው። በሙስና ደረጃ መዳቢው ሰንጠረዥ እንደሰፈረው ሙስና ማለት በታማኝነት ሊያገለግሉ የተቀበሉትን ስልጣን ለግል ጥቅም አላግባብ ማዋል ማለት ነው። እንደ አውሮፓውያን የዘመን አቆጣጠር በ2023 ዓ ም የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ዛምቢያን አስመልክቶ ያወጣው ሪፖርት እንደሚያሳየው ከ2015 እስከ 2021 በነበሩት ዓመታት በፕሬዝደንት ኤድጋር ቻጓን ሉንጉ ዘመነ መንግስት የወጡ ትላልቅ ጨረታዎችና የግንባታ ፕሮጀክቶች ወጪ ለሙስና እንዲመች ከመጠን በላይ ገዝፎ እንዲቀርብ ተደርጓል። ከዚህም ሌላ የመንገድ ስራ ለመሳሰሉ የመሰረተ ልማት ፕሮጀክቶች የተመደበ ገንዘብ ለሙስና አመቺ እንዲሆን መደረጉ እንደተደረሰበት የአይኤምኤፍ ሪፖርት ይጠቁማል። በሙስና አድራጎት የተነሳ የዛምቢያ ምጣኔ ሀብት ከመጎዳቱም ሌላ በሀገሪቱ አመራር ላይ ያሉ ሴቶች በፖለቲካ ጉዳዮች ተሳትፎ እንዳያደርጉ መሰናከል እየሆነ ነው ሲሉ የዛምቢያ ብሔራዊ የሴቶች እንቅስቃሴ የሚባል ለሴቶች እኩልነት የሚሟገት መንግስታዊ ያልሆነ ድርጅት ያሳስባል። ጁልየት ችቡታ የተቋሙ ዋና ስራ አስኪያጅ ናቸው። እንዲህ ሲሉ ያስረዳሉ። አሁን የምንሟገትለት ጉዳይ ምላሽ እያገኘ ነው። ሴቶች በነፃነት መስራት እንዲችሉ ሙስናው መቀነስ እንዳለበት ስንሟገት ቆይተናል። ምክንያቱም ሙስና ባለበት ሁኔታ በአስተዳደር እንዲሁም በተለያዩ የአመራር ሂደቶች ውስጥ የሚሳተፉ ሴቶችን ቁጥር ይቀንሳል። ሙስናን እዋጋለሁ ብለው ቃል በመግባት ለፕሬዝደንትነት የተመረጡት ሀካይን ዴሄቺሌማ ስልጣን ከተረከቡበት ጊዜ አንስተው ለሙስና ምንም አይነት ትዕግስት እንደማይኖራቸው አሳውቀዋል። ፌሊክስ ኢንኩሉኩዛ የዛምቢያ የገንዘብ ሚኒስቴር ዋና ጸሐፊ ናቸው። መንግስታቸው ሙስናን መዋጋቱን በቁርጠኝነት እንደሚቀጥል በቅርቡ በዋሽንግተን በተካሄደ ስብሰባ ላይ አረጋግጠው ነበር። የባከኑ ሀብቶችን ለማስመለስ ከተለያዩ መስሪያ ቤቶች የተውጣጣ ተቋም መስርተናል። ከጸረ ሙስና ኮሚሽኑ በተጨማሪ ከህግ አስከባሪው ዘርፍም ከሌሎችም ቦታዎች የለየናቸው ሀያ አንድ ተቋማት አሉን። እነሱ የባከኑ ንብረቶችን ለማስመለስ በትብብር ይሰራሉ። የፕሬዚደንት ሀካይንዴ ሂቺሌማ ነቃፊዎች በበኩላቸው በሙስና ወንጀል ክስ ኢላማ የሚደረጉት የፖለቲካ ተቃዋሚ ናቸው። ይህ የቀደመውን አገዛዝ ሰዎች ለማሳደድ እና ለማዋከብ የሚደረግ ነገር ነው በማለት ይተቻሉ። የዛምቢያ ፕሬዚደንት ችሌማ በበኩላቸው ጸረ ሙስና ትግሉ የፖለቲካ ተቃዋሚዎቻቸውን ለማጥመር ተብሎ የታቀደ እንዳልሆነ በመግለጽ ያስተባብላሉ። እንደ አውሮፓውያን አቆጣጠር በ2022 ዓ ም የዛምቢያ ባለሥልጣናት በሙስና የተከሰሱ ሰዎችን ጉዳይ አፋጥኖ ለመመልከት በሚል የኢኮኖሚና የፋይናንስ ነክ ወንጀሎች ፍርድ ቤት አቋቁመዋል። እስካሁን የሙስና ወንጀል በመፈጸም የጥፋተኝነት ውሳኔ የተሰጠው ተከሳሽ የለም። ክቡራትና ክቡራን የምሽቱ ስርጭታችንን የመጀመሪያው አጋማሽ ያጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገናኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን በአውሮፓ በስደት ላይ ያሉ የሩሲያ ጋዜጠኞች አማራጭ የዜና ምንጭ እየሆኑ ነው ይላል። ሞስኮ ስለ ዩክሬኑ ጦርነት ገለልተኛ ዘገባ በሚያቀርቡ የሩሲያ መገናኛ ብዙኃን ላይ የወሰደችውን እርምጃ ተከትሎ በመቶዎች የሚቆጠሩ ጋዜጠኞች አገር ጥለው ለመሰደድ ተገደዋል። የመገናኛ ብዙኃን አባላቱ ከተሰደዱበት ሆነውም ቢሆን ታዲያ ብርቱ ሳንሱር ወደሚደረግባት አገር ተጨባጭ መረጃ እንዲሰራጭ የሚያደርጉበት መንገድ አላጡም። የአሜሪካ ድምጿ ሊዛ ብራይንት ያደረሰችን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርበዋል አርኖልድ ካቻቱሮቭ ወደ ጋዜጠኝነት የገባው በመንግስት የሚተዳደሩት የቴሌቪዥን ጣቢያዎች ላይ የማይሰሙ ዜናዎችን ለሩሲያውያን ወገኖቹ ለማቅረብ በማሰብ ነው። ሩሲያ ዩክሬንን ወረረችናም ታዲያ ሞስኮ ውስጥ የሚገኙ ጋዜጠኞችን ስራ አዳጋች የሚያደርጉ አዳዲስ ገደቦችን ጣለች። ኤቭሪ ኢንዲፐንደንት ሚዲያ ጦርነቱ በተጀመረ ጥቂት ቀናት ውስጥ በመታገዱ እያንዳንዱ ነፃ ሚዲያ መቀጠል ስለሚችልበት መንገድ ማውጣት ማውረድ ይዘዋል። ካቻቱሮቭ ዛሬ በስደት ከሚገኙ በግምት ቁጥራቸው ከ1500 በላይ የሚሆኑ የሩሲያ ጋዜጠኞች ውስጥ አንዱ ነው። እርሱና ባልደረባው የሚሰሩበት ኖቫያ ጋዜጣ በአውሮፓ በዚህ ዓመት ፓሪስ ላይ ሶስተኛ ቢሮውን ከፍቷል። በሁለት ሰዎች የሚንቀሳቀስ ሲሆን ይህን መሰል ቢሮዎችና ሌሎች መገልገያዎችን እንደ እርሱ በስደት ላይ ከሚገኙ የሙያ አጋሮቹ ጋር በመጋራት ይሰራሉ። ካቻቱሮቭ በዩክሬን በመካሄድ ላይ ያለውን ጦርነት ትኩስ መረጃዎች ጨምሮ አውሮፓና ሩሲያ ነክ ዜናዎችን በአገር ውስጥ ላሉና ከአገር ውጭ ላሉ አንባቢዎቹ ያቀርባል። ሩሲያ ውስጥ ይህን መሰሉ ዜና ብርቱ ሳንሱር ይጠብቀዋል። በአንጻሩ ማህበራዊ ሚዲያ አመቺ ሁኔታ ፈጥሮለታል። It's uh, indeed very hard to get information uh, from Russia, um, not only because we're not physically there, but uh, also because. <laughs> <out of> ኖቫያ ጋዜጣ ሞስኮ የማይፈለጉ በሚል ከፈረጀቻቸው በደርዘን የሚቆጠሩት የመገናኛ ብዙሐን ውስጥ አንዱ ነው። ይህም ስያሜ ሰራተኞቹንና በሩሲያ ውስጥም ሆነ ከሩሲያ ውጭ ያሉ የዜና ምንጮቹን ለሕግ እርምጃዎችና እስርዓት አደጋ የሚያጋልጥ ነው። ቀጣዩ ጥንቅራችን የስነ ተዋልዶ መብትን የተመለከተ ይሆናል። የባይደን የምርጫ ቡድን በፍሎሪዳ ለወጣው አዲስ የውርጃ ህግ ትራምፕን ተጠያቂ አድርጓል። ጽንስ ስድስት ሳምንት ከሆነው በኋላ ውርጃ እንዳይፈጸም የፍሎሪዳ ግዛት አዲስ ህግ ደንግጓል። እየተካሄደ ባለው ፕሬዚደንታዊ የምርጫ ዘመቻ የቀድሞው ፕሬዚደንት ዶናልድ ትራምፕ የስነ ተዋልዶን መብት በተመለከተ ግዛቶች የየራሳቸውን ውሳኔ እንዲሰጡ በመደገፍ ላይ ናቸው። ጆ ባይደን በበኩላቸው የስነተዋልዶ መብትን የመወሰን ስልጣን ለየግዛቶቹ የሚሰጥ ከሆነ የሴቶችን ህይወት አደጋ ላይ ይጥላል ባይ ናቸው። የቪኦኤ ስካት ስተርንስ የላከው ዘገባ እንደሚከተለው ተጠናቅረዋል። የፕሬዚደንት ጆ ባይደን የምርጫ ቡድን የስነ ተዋልዶ መብትን የምርጫ ዘመቻ ዋናው ጉዳይ አድርጎ በመንቀሳቀስ ላይ ነው። የፍሎሪዳ ግዛት አዲሱን ህግ ተግባራዊ ባደረገበት ዕለት ምክትል ፕሬዚደንት ካማላ ሃሪስ በግዛቲቱ የምርጫ ዘመቻ አድርገዋል። ይህ ለነጻነት የምናደርገው ትግል ነው። አንድ ግለሰብ በራሱ ሰውነት ላይ ለሚያደርገው ነገር መንግስት ሳይሆን ግለሰቡ ራሱ እንዲወስን የሚያደርግ ትግል ነው። የፍሎሪዳው አዲስ የውርጃ ህግ በአገሪቱ ካሉት ተመሳሳይ ህጎች ሁሉ ጠበቅ ያለ ሆኖ ተገኝተዋል። በመሆኑም በኅዳር ወር በሚደረገው ምርጫ ድምፅ ሰጪዎች የስነ ተዋልዶ መብት በግዛቲቱ ህገ መንግስት ይካተት እንደው ድምፅ ይሰጣሉ። ከሁለት ዓመታት በፊት የአገሪቱ ጠቅላይ ፍርድ ቤት የውርጃ መብትን የሚጠብቀውን ህግ ማንሳቱን ተከትሎ ግዛቶች የየራሳቸውን ህግ በማውጣት ላይ ናቸው። በጠቅላይ ፍርድ ቤቱ ውሳኔውን ካሳለፉት ስድስት ዳኞች ውስጥ ሶስቱ የተሾሙት በቀድሞ ፕሬዝደንት ዶናልድ ትራምፕ ነው። እንደገና ምክትል ፕሬዝደንት ካማላ ሃሪስ በመላ ሀገሪቱ በየግዛቱ በስነ ተዋልዶ መብት ላይ ጥቃት ተዘንዝሯል። ኃላፊነቱንም የሚወስደው ማን እንደሆነ መረዳት አለብን። ይህን የሚያደርጉት የቀድሞ ፕሬዝዳንት ዶናልድ ትራምፕ ናቸው። ትራምፕ አዲሱ የፍሎሪዳ ሕግ ከመጠን በላይ የጠነከረ እንደሆነ ቢናገሩም ሕጉ በየግዛቶቹ ለመውጣታቸው ምክንያት መሆናቸውን ግን በኩራት ይናገራሉ። እንደ ግዛቶቹ የተለያየ ሊሆን ይችላል። በርካታ ግዛቶች የተለያየ የሳምንታት ገደቦች ሊኖራቸው ይችላል። አንዳንድ ግዛቶች ይበልጥ ወግ አጥባቂ ሕግጋት ሊኖራቸው ይችላል። በስተ መጨረሻ የሕዝብ ውሳኔ ነው ተፈጻሚ የሚሆነው። ልባችሁ የሚነግራችሁን ተከተሉ፣ ወይም ሃይማኖታችሁን ወይም እምነታችሁን ተከተሉ። ፎርት ፒርስ በተባለውና በፍሎሪዳ በሚገኘው የማዋረጃ ክሊኒክ የተገኘችው ጀርኔካ በአዲሱ ሕግ ምክንያት ወጣት ሴቶች ሕይወታቸውን ያጣሉ የሚል ስጋት አላት። ይህ ማለት በርካታ ሞት ይኖራል። እንደ እውነቱ ከሆነ ስድስት ሳምንት በጣም አጭር ጊዜ ነው። ጽንስ ማስወረድ ግን በሕጋዊም ሆነ በሕገ ወጥ መንገድ መቀጠሉ አይቀርም። በየመንገዱ ሊፈጸም ይችላል፣ አደገኛም ይሆናል። የክሊኒኩ ባለቤት ካንደስ ዳይ እንደሚሉት ሕጉ ተግባራዊ ከመሆኑ በፊት ብዛት ያላቸው ታካሚዎች ወደ ክሊኒኩ ጎርፈው ነበር። የስድስት ሳምንት ገደቡ እጅግ ጠንካራ እንደሆነም ይናገራሉ። ብዙ ሴቶች ስድስት ሳምንት እስከሚሆናቸው መጸነሳቸውን ላያውቁ ይችላሉ። የወር አበባቸውን ካላዩ ከጸነሱ አራት ሳምንታቸው ሊመስላቸው ይችላል። በአልትራሳውንድ ስናያቸው ስድስት ሳምንት ሞልቷቸው እናገኛለን። ታካሚዎች ደግሞ በሁለት የተለያዩ ቀናት መመርመር አለባቸው። በክሊኒኩ ደጃፍ ላይ የተሰባሰቡት የውርጃ ተቃዋሚዎች ወደ ክሊኒኩ የሚገቡ ሴቶችን ትኩረት ለማግኘትና ለማናገር ይሞክራሉ። ታሚ ሃሊ የተባሉ ሴት ወይዘሮ የግል ተሞክሯቸውን ያጋራሉ እዚህ የተገኘሁት ጽንስ ማስወረዴ ጎድቶኝ ስለነበረ ነው ሌሎች ሴቶች እንዲጎዱ አልፈልግም ገብተው ውርጃውን ፈጽመው ሲወጡ ሌላ ሰው ሆነው ነው የሚወጡት ህይወታቸውን እንደ ወትሮ መቀጠል ቢሹም ከውርጃውም በኋላ ያላቸው ህይወት በፍጹም ጥሩ አይሆንም ውርጃ እንዲቆም ማድረጉ በርካታ የሪፐብሊካን ድምፅ ሰጪዎችን የሚያነቃቃ ጉዳይ ቢሆንም፣ ተቀራራቢ በሆነው ፕሬዝደንታዊ ፉክክር ጉዳዩ የያዘውን ፖለቲካዊ አደጋ ዶናልድ ትራምፕ ይገነዘባሉ። ሁሌም ልባችሁን ተከተሉ። ማሸነፍ ግን አለብን። እየተዳከመ ያለ ሀገር ነው ያለን። ያንን ማስቆም አለብን። ሀገራችንን ታላቅ እናደርጋለን። በኮንግረስ ያሉ የሪፐብሊካን አባላት ውርጃ በመላ አገሪቱ እንዲታገድ ይሻሉ ሲሉ ምክትል ፕሬዚደንት ካማላ ሀሪስ ተናግረዋል። ትራምፕ ግን ይህ አስፈላጊ እንዳልሆነ ይከራከራሉ። ምክንያቱም ይላሉ ግዛቶች የየራሳቸውን የውርጃ ህግ ማውጣት ስለሚችሉ። ስካት ስተርንስ ለላከው ዘገባ እንግዶ ሊነኝ ዋሽንግተን ዲሲ። ባህልና ማኅበረሰብ ቀጣዩ ጥንቅራችን ነው። በኢትዮጵያና በአሜሪካ የሁለተኞች ግንኙነት የጃዝ ሙዚቃ ሚና ተዘከረ ይላል ጥንቅሩ። የዓለም አቀፉ የጃዝ ቀን ትናንት ማክሰኞ በኢትዮጵያ የአሜሪካ ኤምባሲ ተከብሯል። የጃዝ ሙዚቃ የኢትዮጵያንና የዩናይትድ ስቴትስን የማስተሳሰር ሚና ካላቸው ዘርፎች አንዱ መሆኑን በኢትዮጵያ የዩናይትድ ስቴትስ አምባሳደር እርቪን ማሲንጋ በዝግጅቱ ላይ ተናግረዋል። የኢትዮ ጃዝ አባት ሙላቱ አስታጥቄ የብዙ ሙዚቃ ስልቶች ኅብር የሆነውን ኢትዮ ጃዝን በማሳያነት በመጥቀስ ሙዚቃ ዓለምን እንደሚያስተሳስር አስረድተዋል። ኬኔዲ አባተ የክብረ በዓሉን ተሳታፊዎች አስተያየት አካቶ ተከታዩን አሰናድተዋል። በርካታ ስመጥር የጃዝ ሙዚቀኞች እንደተወለዱበት የሚነገረው የሚያዝያ ወር የጃዝ ወር ተብሎ ይዘከራል። በአውሮፓውያኑ የወሩ የመጨረሻ ቀን ደግሞ ዓለም አቀፍ የጃዝ ሙዚቃ ቀን ተብሎ ይከበራል። በ20ኛው መቶ ክፍለ ዘመን መባቻ ላይ በአፍሪካ አሜሪካውያን እንደተጀመረ የሚነገርለት የጃዝ ሙዚቃ የበርካታ ባህሎች ኅብር እንደሆነና የዓለምን ሕዝብ አንድ የማድረግ አቅም እንዳለው ታምኖበት ቀን ተሰይሞለት እንዲከበር በዩኔስኮ ተወስኗል። የዘንድሮው ክብረ በዓል ማክሰኞ ሚያዝያ 22 ቀን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ውስጥም በተለያዩ ዝግጅቶች ተከብረዋል። በዝግጅቱ ላይ ተገኝተው ንግግር ያደረጉት በኢትዮጵያ የዩናይትድ ስቴትስ አምባሳደር እርቪን ማሲንጋ የጃዝ ሙዚቃ በ1930ዎቹ በአሜሪካውያን አማካኝነት በኢትዮጵያ እንደተዋወቀ አውስተው በየጊዜው እድገት እያሳየ መምጣቱን ተናግረዋል። ይህ የሙዚቃ ስልት በዩናይትድ ስቴትስ እና በኢትዮጵያ የ120 ዓመታት የዲፕሎማሲ ግንኙነት ታሪክ ውስጥ ሚና እንዳለውም ገልጸዋል። ይህን ሲያስረዱም በሚያዝያ ወር ከተወለዱ የጃዝ ፈርጦች አንዱ የሆነውን የዱክ ኤሊንግተንን የኢትዮጵያ ጉብኝት ከታሪክ አጋጣሚዎች ውስጥ እንደ አንድ ማሳያ ጠቅሰዋል። ዱክ ኤሊንግተን በ1973 ኢትዮጵያን ጎብኝቶ ከኢትዮ ጃዝ አባት ሙላቱ አስታጥቄ ጋር ተጫውቷል። በእውቁ የዩናይትድ ስቴትስ የጃዝ ሙዚቃ ሰው ሉዊስ አርምስትሮንግ ሳችሞ በተሰየመው ማዕከል የፎቶ ኤግዚቢሽን ላይ ዱክ እና ሙላቱ አብረው ሲጫወቱ የሚያሳዩ ፎቶዎችን አይቻለሁ። በጃዝ ታሪክ ውስጥ በጣም ትኩረት የሚስበው ጉዳይ ጃዝ ከመነሻው ጀምሮ በዓለም ዙሪያ ያሉ ሙዚቀኞችንና የሙዚቃ አይነቶችን በማሰባሰብ በየቦታው አዲስና ልዩ ነገርን መፍጠር የሚያስችል መሆኑ ነው። ጃዝ ዛሬም ድረስ እያደገና እየተሻሻለ ቀጥሏል። ይህ በ120 ዓመታት የዩናይትድ ስቴትስ እና የኢትዮጵያ የሁለትዮሽ ግንኙነት ውስጥ የአሜሪካና የኢትዮጵያ ሙዚቀኞች አንዳቸው በሌላቸው ላይ ተጽዕኖ በማሳደር በአንድነት ሲጫወቱ ከሁለቱም የተውጣጡ የሙዚቃ ቃናዎችን እና መሳሪያዎችን ያቀፈ የኢትዮጵያ ጃዝ በመፍጠር የታየ እውነታ ነው። በኤምባሲው በነበረው የጃዝ ቀን ክብረ በዓል ላይ አንጋፋና ወጣት ሙዚቀኞች የተካፈሉበት የጃዝ ሙዚቃ ትዕይንት ለተሳታፊዎች ቀርቧል። ኢትዮጵያውያን የጃዝ ሙዚቃ ጠበብት ከጃዝ አመጣጥ ጀምሮ ስለ ጃዝ ሙዚቃ ምንነትና እድገት እንዲሁም ጃዝ በኢትዮጵያ ስላለበት ደረጃ ሙያዊ ማብራሪያ የሰጡበት የውይይት መድረክም ተካሂዷል። ከተሳታፊዎቹ አንዱ የሆኑት የኢትዮ ጃዝ አባት ሙላቱ አስታጥቄ ኢትዮጵያን ጨምሮ አፍሪካ ለጃዝ እድገት ጉልህ አበርክቶ እንዳላቸው ይገልጻሉ። በእውነቱ ዛሬ በጣም ትልቅና በጣም ደስ ያለኝ ቀን ነው ብዬ አምናለሁ። በእውነቱ አፍሪካ ለጃዝ የሙዚቃ ሳይንስ እድገትም ያበረከተች ሀገር ነች። ለምሳሌ ኢትዮጵያን እንውሰድ። የደራሽ ብሔር የሚባሉ አሉ። ኢትዮጵያ ውስጥ የደራሽ ብሔሮች አሁን ከኢትዮጵያ ቅኝት ውጭ ናቸው። አሁን እነዚህ ለጃዝ እድገት ምናበረከቱ ብትል አሁን ታላቁ የአሜሪካን ሳይንቲስት ለምሳሌ ቻርሊ ፓርከርን ብትወሶ ኢምፕሮቫይዜሽን የሚለው ፓርት ላይ ስንገባ ሁለት ዲሚኒሽ ስኬሎቹን አንድ ላይ ደባልቆኖ ነጻነቱን ፍሪደሙ የሚወጣበት የሚያሳይበት ማለት ነው። አሁን ከዚህ ከሁለቱ ቅኝት አንደኛውን ሆል ሃብ ደራሽ ይሰራዋል። ይህ እንግዲህ የኢትዮጵያ ለጃዝ ሳይንስ ኮንትሪቢት ያደርገችበት ማለት ነው። ጃዝ አለምን የማስተሳሰር ሚና እንዳለውም ኢትዮጃዝን በማሳያነት አንስተዋል አርተዋል። አሁን ኢትዮጃዝ ብትወስደው ለምሳሌ የሀገራችን አንቺሆዬ፣ ትዝታ፣ አምባሰል፣ ባቲ እሱም ከስር በማስቀመጥ ዓለምን ባናቱ ላይ የገባ የተገነባ ሌሎ የጃሶ ሳይንስ ኢትዮጃዝ። ስለዚህ ዓለምን በሙሉ ነው የምትሰማው ኢትዮጃዝ ላይ ዓለምን ኢትዮጃዝ አንድ አረገ ያፋቀረ ያዋደደ ያዛመደ የሙዚቃ ሳይንስ ይህንን አፕሪሼት አድርጎ እዚህ በመቅረቡ በጣም አከብራለሁ፣ በጣም አደንቃለሁ። በጣም በጣም ደስ የሚል ነገር ነው። እና እንግዲህ ወደፊት ደግሞ ሌላ ፕሮጀክቶችም አሉ። ይህንን ደግሞ አብረን ሰርተን የኢትዮጵያን ትልቅነት የኢትዮጵያን ኮንትሪቢዩሽን ለዓለም በእንደዚህ አይነት መልኩ እናሳያለን፣ እናሳወቃለን ብዬ ተስፋ አደርጋለሁ። በዚሁ የጃዝ ሙዚቃ ክብረ በዓል ላይ ከተገኙት መካከል የሆኑት የያሬድ ሙዚቃ ትምህርት ቤት ተማሪዎች መሰናዶው ለቀጣይ የሙዚቃ ሕይወታቸው ልምድ የቀሰሙበት እንደሆነ ይገልጻሉ። ሜቲሳ ቀታና ገላኔ ጌታቸው ከአስተያየት ሰጪዎቹ መካከል ናቸው። ይሄ ፕሮግራም አይደለም ለእኛ ለተማሪዎች፣ ለጀማሪ ሙዚቀኞች፣ ትላልቅ ሙዚቀኞች ራሱ ለእነሱም ማበረታቻ አሪፍ ፕሮግራም ነው ብዬ ነው የማስበው እና እኛም ደግሞ ሞር ፐርፎርመንስ ሲያደረጉ ቁጭ ብለው ሲያወሩ አይተን ኢንስፓየር ያደረገናል በጣም በቃ ለምን ሰራቸው ነገሮች ምን አይነት ስቴፖች ማለፍ እንዳለብን ነው ያገኘሁት። በመጀመሪያ በጣም እድለኛ ነኝ ዛሬ እዚህ በመገኘቴ የዛሬውን ፕሮግራም በመካፈሌ። ጃዝ እኔ ጃዝ ወዳለሁ። አክሽ ጃዝ ሚዚክ በጣም አይምሮን ያሰራል ብዬ ነው የማስበው። በደንብ ፈጣሪ ያደርግሃል። እና ወደፊት እኔ አሁን ተምሬስ ጨርስ ምናምን የወደፊት የስራው አለሜ ላይ ጃዝ ሚዚክን በካትት ወይ ደግሞ ጃዝ ሚዚክ ተጫዋች መሆን ዛሬ እዚህ በመገኘቴ በደንብ ነው የተጠቀምኩት። ምክንያቱም የጃዝ ሚኒንግን ተምሬበታለሁ። ታሪኩን በስተገክል በደንብ አብራር ተወልዳል። ኤደን አቡቻሪ ደግሞ ተከታዩን ብላለች። ምንም እንኳን የክላሲካል ተማሪ በሆንም፣ ጃዝን በጣም የምወደው በጣም ስሜቴ ይነኳል። ጥልቅ የሆነ የነፍስ ሰላም ነው የሚሰማኝ ጃዝ ስሰማ። እንደነዚህ አይነት ሰዎችን ስታገኝ በጣም ነው አቅም የሚኖር ነገር በሙዚቃ ላይ ተስፋ እንዲኖር ያደርጋል። ምክንያቱም አሁን ያለውበት ሌቭል ያለውበትን ደረጃ እነሱ ኖረውት አልፎ ነው። አሁን ለእኔ እንደ ሞዴል ሆነው ወርክሾፕ እየሰጡ ያሉት ማለት ነው። ስለዛ ከሆነ አመታት በኋላ ራሴን ማየት ይችላለሁ፣ እዚህ ጋር እነሱን ሳያቸውና ትልቅ ኢንስፓይሬሽን ነው የሚሆኑ ለሙዚቃ ማለት ነው። የኢትዮጵያንና የዩናይትድ ስቴትስን የጃዝ ሙዚቃና ሙዚቀኞች እንዲሁም ጥምረታቸውን የሚያሳይ የፎቶ አውደ ርዕይም የዝግጅቱ አካል ነበር። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባተን ለጥንቅሩ እናመሰግናለን። ቀጣዩ ጥንቅራችን ተፈጥሮና አካባቢ ይሆናል። የአየር ንብረት ለውጥ የሰዎች አማካይ ገቢ በ19 በመቶ እንዲቀንስ ምክንያት ይሆናል ይላል ዘገባው። የአየር ንብረት ለውጥ በሚያስከትላቸው ሁኔታዎች የተነሳ በዓለም ዙሪያ የሰዎች አማካይ ገቢ በምዕተ ዓመቱ አጋማሽ በአንድ አምስተኛ ላይ እንደሚቀንስ የጀርመኑ ፖስትዳም የአየር ንብረት ተጽዕኖ ምርምር ተቋም ይፋ ያደረገው ጥናት ጠቁሟል። የጥናት ውጤቱ ኔቸር በተባለው የሳይንስ መጽሔት ላይ ታትሞ ለንባብ በቅቷል። ሄንሪ ሪጅዌል ከለንደን ያደረሰንን የዚህን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርበዋል። በያዝነው ሳምንት የአየሩ ሙቀት መጠን አርባ ዲግሪ ሴንቲግሬድ በደረሰባት ፊሊፒንስ ትምህርት ቤቶች ተዘግተው ተማሪዎችና መምህራኖቻቸው በየቤታቸው እንዲቆዩ ታዘዋል። በርካታ የዓለም ክፍሎችም እጅግ ከባድ የአየር ሁኔታ እየገጠማቸው በመጣበት የአየር ንብረት ለውጥ በዓለም ዙሪያ የሚያስከትለው ተጽዕኖ እንደ አውሮፓውያን የዘመን አቆጣጠር በ2050 በዓመት 38 ትሪሊዮን ዶላር ሊያስወጣ ይችላል ሲል አንድ አዲስ ጥናት አስጠንቅቋል። ይህም ማለት የዓለም አማካይ ገቢ 19 በመቶ ይቀንሳል ማለት ነው። የአኪሳራ ታዲያ ብዙም የማይለወጥ ነው ይላሉ ከጥናቱ ሪፖርት አቅራቢዎች አንዱ የሆኑት ማክሲሚሊያን ካትስ። በጥናቱ የደረስንበት ጉዳይ በሚቀጥሉት 25ና 30 ዓመታት ውስጥ ወደ ከባቢ አየር የምንለቀው በካይ ካርበን መጠን ከፍተኛ በሚሆንባቸውም ሆነ ዝቅተኛ በሚሆንባቸው የተለያዩ ሁኔታዎች ውስጥ በኢኮኖሚው ላይ የሚያሳድራቸው ተጽዕኖዎች ወጥነት ያላቸው መሆኑን ነው። የአየር ንብረት ለውጥና በተለይም ከፍተኛ የሙቀት መጠን በሰራተኞች ምርታማነት ላይም ተጽዕኖ እንደሚያሳድር ካትስ ያስረዳሉ። እናም ያ ከዚያ በኋላ በተለያዩ ኢንዱስትሪዎች ውስጥ መታየት ይጀምራል። ሰራተኞች ከቤት ውጭ በሚሆኑበት ወቅት፣ በተለይም ደግሞ በኢንዱስትሪው ዘርፍ እነዚህ ተጽዕኖዎች ይበልጥኑ የጸኑ ይሆናሉ። እናም በግብርና ምርታማነት ላይ የሚኖረው ተጽዕኖም አሁንም በዚሁ ከፍተኛ ሙቀት የተነሳ እጅግ የበረታ እንደሚሆን ተረድተናል። ባለፉት አርባ ዓመታት ውስጥ በዓለም ዙሪያ ባሉ ከ1600 በላይ ክልሎች የነበረውን የአየር ንብረት ይዞታና ኢኮኖሚያዊ መረጃዎችን የተመለከተው ይህ ጥናት በምጪው ጊዜ ላይ ሊያሳድሩ የሚችሉትን ተጽዕኖ ለመገምገምም ተጠቅሞበታል። በዚህም ክፉኛ ተጎጂዎቹ ወደ ከባቢ አየር በሚለቀቀው በካይ ካርቦን መጠን አነስተኛ ድርሻ ያላቸው አገሮች ናቸው እንደ ጥናቱ እይታ። የማህበራዊ ኢኮኖሚያዊና ፖለቲካዊ ይዞታቸው በጣም ተገላጭ የሚያደርጋቸው የደቡብ ዓለም የተባለው ሀገራት ናቸው። ወደፊት የአየር ንብረት ለውጥ በሚያስከትላቸው ሁኔታዎችም ይበልጥ ተጎጂ ይሆናሉ። ለዚህም ደግሞ ቀላሉ ምክንያት እነዚህ ክልሎች አሁንም እጅግ ከፍተኛ ሙቀት የሚታይባቸው በመሆናቸው ነው። የአየር ንብረት ለውጥን መዋጋት የሚጠይቀው ዋጋ ለውጡ በኢኮኖሚው ላይ ከሚያስከትለው ጉዳት አንጻር በጣም ያነሰ እንደሚሆን አያይዞ ያመለከተው የጥናት ሪፖርት የአየር ንብረት ለውጥ የሚያስከትለውን ወደ ከባቢ አየር የሚለቀቅ በካይ ጋዝ ለመቀነስ የሚወጣ ወጪም በ2050 ለውጡ ከሚያስወጣው 38 ትሪሊዮን ዶላር አንድ ስድስተኛውን ብቻ እንደሚሆንም ጠቁሟል። ክብራት ና ክብራን ለምሽቱ ያስሰናዳናቸው ዝግጅቶች በዚህ ተጠናቀዋል። ፕሮግራሙን ከስቱዲዮ ያቀናበረችልን ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብሮ ከተሳተፉ የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸውት እንግደውልኝ ነኝ። በነገው ምሽት በተመሳሳይ ሰዓት እስከምንገናኝ መልካም ምሽት። আদিস্তাৰ প্ৰতিন্দাবৰ বটল আধাৰ কুমটুপুৰা দাস আদি উম গবিন্দাবৰ বটল আধাৰ